ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ በ2018 ዓመተ ምህረት ባለመካከለኛ ገቢ ሀገር ትሆናለች የሚለውን የመንግስታቸውን ሀሳብ አረጋገጡ። ጠቅላይ ሚኒስትሩ በተጨማሪም የተባበሩት መንግስታት ድርጅት ከጊዜው ጋር በሚሄድ ሁኔታ እንደገና እንዲዋቀር አሳስበዋል። አቶ ኃይለ ማርያም አክለውም በዓለም አቀፉ የሰላም ጥበቃ ስራ ኢትዮጵያ በምታዋጣው የሰራዊት ቁጥርና በምትሰማራባቸው አካባቢዎች ብዛት ሁለተኛዋ ግዙፍ ተሳታፊ ሀገር መሆኗን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ይህን የገለጹት ትናንት በኋላ የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ የመክፈቻ ዕለት ንግግር ባሰሙበት ወቅት ነው። ሰለሞን አባተ ተከታትሎታል። ጠቅላይ ሚኒስትሩ አመቱን እጅግ ድንቅ ሲሉ ጠርተውታል። በንግግራቸው መጀመሪያ ምክንያቱን ሲናገሩም የዚህ ብቸኛው ዓለም አቀፍ ድርጅት ድፍን ሰባኛ አመት መሆኑ ብቻ ሳይሆን ለህዝቦቻችንና ለምድራችንም ደህንነት ደፋር የሚባሉ እርምጃዎች የተወሰዱበትም ጭምር በመሆኑ ነው ብለዋል። በሌላ በኩል ደግሞ ያለፈው አመት በመንግስታት መካከል ድርድሮች ከብደው የነበረበት እንደነበረም ጠቁመዋል። ባለፈው ሐምሌ አዲስ አበባ ላይ የጸደቀውን እምቅ የተግባር እቅድን መሰረት ያደረገው አለም አቀፍ ትብብርና ትናንት ከትናንት በስቲያ የተጠናቀቀው የዘላቂ ልማት ጉባኤ የተካሄደበትም ወቅት መሆኑ በታሪክ ጉዞ ላይ አሻራውን እየጣለ ባለ ጊዜ ስለመሆናችን እማኞች ናቸው ብለዋል። የፊታችን ታህሳስ ፈረንሳይ ዋና ከተማ ፓሪስ ላይ በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይም አዲስ እና የህግ ገዥነት አቅም ያለው የአየር ንብረት ለውጥ ጉዳይ ስምምነት ይፈረማል የሚል እምነት መንግስታቸው እንዳለው ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያን በተባበሩት መንግስታት ድርጅት ውስጥ ያላትን ስፍራም አስታውጠዋል። ኢትዮጵያ is indeed proud to be one of the founding members of the United Nations. Although it could not count much in its hour of need. ቀደም ሲልም አባል ከነበረችበት የመንግስታት ማህበር ድጋፍ ተነፍጓት የነበረ ቢሆንም ኢትዮጵያ በብዙ ወገኖች ትብብር እምነት ያላጣችውና ጸጥታን በጋራ የመጠበቅ አስፈላጊነት ደጋፊ የሆነችው ኢትዮጵያ የተባበሩት መንግስታት ድርጅት መስራች ሀገሮች ከሆኑ አንዷ በመሆኗ ክብር ይሰማናል። በተባበሩት መንግስታት ድርጅት ቻርተር ውስጥ በሰፈረው መሰረትም ጸጥታን በጋራ በመጠበቅ ውጤታማነት ማነት እናምናለን። ኢትዮጵያ ባላት ቁርጠኝነት መሰረትም ለመንግስታቱ ድርጅት መርሆች እና ተልእኮች መሳካት በንቃት ስትሳተፍ መቆየቷን አመልክተው ለሰላም ጥበቃ ኃይሉም ከድርጅቱ የቀደሙ አመታት ጀምሮ ሰራዊት ስታዋጣ መቆየቷን አስታውተዋል። ኢትዮጵያ ኢዝ ናው ደ ሰኮንድ ላርጀስት ኮንትሪቢተር ቱ ዩ ኤን ፒስ ኪፒንግ ኢትዮጵያ የተባበሩት መንግስታት የሰላም ጥበቃ ጓድ እንቅስቃሴ ተሳትፏ ሁለተኛ መሆኗን ስጠቁም ከሚሰማን ታላቅ እርካታ ጋር ነው። እናም የተባበሩት መንግስታት ድርጅት ከዚህ በበለጠ እውቅናና ለስራዎቹ መሳካት በንቃት መሳተፋችንን እንደምንቀጥል አረጋግጣለሁ። የመንግስታቱ ድርጅት ሰባኛ ዓመቱን እያከበረ ባለበት በዚህ ወቅት ያለፉ ተግባራትና ጉድለቶቹን ገምግሞ ለወደፊቱ ማዘጋጀት እንደሚገባ ያሳሰቡት የኢትዮጵያው ጠቅላይ ሚኒስትር ድርጅቱ በቻርተሩ ድንቅ ሀሳቦች መሰረት በርካታ ከፍተኛ የሚባሉ ተግባራትን ማከናወኑን በአጽንኦት ተናግረዋል። ሰብአዊ መብቶች እንዲከበሩና ለሰብአዊ ችግሮች መፍትሄ ለመሻት ዓለም አቀፍ ጥረቶችን ሲያነሳሳና ሲያስተባብር መቆየቱንም አስታውሰዋል። ይሁን እንጂ በመንግስታቱ ድርጅት ተከናውነዋል የሚባሉ ተግባራት ዛሬ ካሉት ፈተናዎች ጋር ሲተያዩ እጅግ በጣም አነስተኛ ናቸው ብለዋል። እንደ ድርጅትም ብዙ አለመሳካቶቹ ችላ ተብለው ሊታለፉም እንደማይገባ አሳስበዋል። እንዲህ አይነቶቹ አለመሳካቶች በሰላምና በጸጥታ አካባቢ በጉልህ ይታያል ብለዋል ጠቅላይ ሚኒስትር ኃይለማርያም በዓለም አቀፍ የገንዘብና የንግድ ግንኙነቶች ላይም ተመሳሳይ መስተጓጎሎች መኖራቸውን ጠቁመዋል። ይሁን እንጂ ያለመንግስታቱ ድርጅት ዓለም መቀጠል አይችልም ያሉት ጠቅላይ ሚኒስትር ኃይለማርያም ድርጅቱን በብቸኛ የጋራ መድረክነት አሞግሰዋል። ኢንስፓይት ኦፍ ኢትስ ሾርትካሚንግስ ዘ ዩናይትድ ኔሽንስ ሪሜይንስ ዘ ኦንሊ ዩኒቨርሳል ኦርጋናይዜሽን ዛት ዊ ሀቭ ዌዘር ቢግ ኦር ስሞል ከነ ችግሮቹም ቢሆን ትንንሽም ሆንን ትላልቅ ሀብታምም ሆነን ድሀ ሀገሮች የጋራ ትልሞቻችንን ለማራመድና በጋራ የሚያጋጥሙንን ችግሮች በጋራ ለማስወገድ በውጤታማነት የምንሰራበት ብቸኛው ዓለም አቀፍ መድረክ ነው። ጠቅላይ ሚኒስትሩ በተጨማሪም የህዝቦቻችንን የሀያ አንደኛው መቶ ክፍለ ዘመን ፍላጎቶች ሊያሟላና ሊመልስ በሚችል ሁኔታ እንደገና መዋቀር ይገባዋል ሲሉም አሳስበዋል። በመሆኑም አሉ ጠቅላይ ሚኒስትሩ የተባበሩት መንግስታት ድርጅት ያለ እኛ ያለ ድርጅት ባለመሆኑ በአዲሱ ዘመን የሚጠበቅበትን ምላሽ እንዲሰጥ ማድረግ የእኛ ኃላፊነት ነው። በሌላ በኩል የተባበሩት መንግስታት ድርጅት ቻርተር ድርጅቱ ለተመሰረተበት ጊዜ አስፈላጊ የነበረ ቢሆንም ባለፉት ሰባ ዓመታት የአባላቱ ቁጥርና አይነትም የመለዋወጡን ያህል የዓለም መልካ ምድራዊ እና ፖለቲካዊ እንዲሁም ምጣኔ ሀብታዊ ሁኔታዎች በግዙፍ መልክ መቀየራቸውን ተናግረዋል። ፈጣኑ ዓለምን የማቀራረብ ሂደት ወይም ግሎባላይዜሽን እና የመረጃ ቴክኖሎጂ ፈጣን እድገት ዓለማችንን ይበልጥ የተሳሰረና ይበልጥም እርስ በራሳችን የምንፈላለግ እንድንሆን ያደረገን መሆኑን ጠቅላይ ሚኒስትር ኃይለማርያም አመልክተዋል። በዚህ የተለየ ዘመን ካሉበት ፈተናዎች ጋር መጋፈጥና ህዝቦቻችንን በተሻለ ሁኔታ ማገልገል በሚያስችለው መንገድ መታጠቅ ይኖርበታልም ብለዋል ጠቅላይ ሚኒስትሩ። የተባበሩት መንግስታት ድርጅት አሰራርና በተለይም ደግሞ የጸጥታ ጥበቃ ምክር ቤቱ የአሁን መልክዓ ምድራዊና የፖለቲካ ሁኔታዎችን የሚያንጸባርቅ እንዲሆንና ድርጅቱንም ይበልጥ በሰፋ ሁኔታ ውክልና ያለው ለማድረግ ሙሉ በሙሉ እንደገና ማዋቀሩ ተገቢና ስኬታማ ያደርገዋል። በዚህ ሁኔታም አፍሪካን በሁሉም የመንግስታቱ ድርጅት ውሳኔዎች ውስጥ በተለይም በጸጥታ ጥበቃ ምክር ቤት ውስጥ እኩል ተሳታፊ እንድትሆን ማድረግ እንደሚቻል አመልክተዋል። የመንግስታቱን ድርጅት እንደገና የማዋቀር ሀሳብ በብዙዎቹ መንግስታት ዘንድ ተቀባይነት ያለው ቢሆንም ተግባራዊ ማድረግ ግን አዳጋች ሆኖ መቆየቱንም ተናግረዋል። ይሁን እንጂ አሉ አቶ ኃይለማርያም፣ ይህ ጉዳይ ከእንግዲህ ዛሬ ነገ ልንለው የምንችለው አይደለም። በተለይ በድህረ ሚሌኒየሙ የልማት ግቦች ዘመን ሀገራቸው በተባበሩት መንግስታት ድርጅት ለተደረጉላት ድጋፎችና እገዛዎች የአጋርነት ስራዎች ሁሉ አመሰግናለሁ ብለዋል። የመንግስታቱ ድርጅትን ጠንካር ሪፒት የመንግስታቱ ድርጅትን ጠንክራ በመደገፍ እንደምትቀጥልም ተናግረዋል። ኢትዮጵያ ሁሉንም የሚሊኒየሙን የልማት ግቦችን ማሳካትን ጨምሮ ባለፉ አስራ አምስት ዓመታት ላስመዘገበቻቸው ስኬቶች እነዚያ እገዛዎች አስተዋጽኦ አበርክተዋል ብለዋል። የኢትዮጵያን ራዕይና አካሄድም አንስተው የተናገሩት ጠቅላይ ሚኒስትር ኃይለ ማርያም እንዲህ ብለዋል። ኢትዮጵያ ሀዝ ኤምባርክ ዶነን አምቢሽስ ትራንስፖርቲቭ አጀንዳ ዊዝ ቪው ቱ አቺቪንግ ሚድል ኢንካም ስታተስ ኢትዮጵያ እስከ ሁለት ሺ አስራ ስምንት አመተ ምረት ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ስራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት ዕቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የእድገትና ትራንስፎርሜሽን ዕቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው። እነዚህን ተግባራት የመወጣትም ከትናንት በስቲያ እሁድ በተጠናቀቀው የዘላቂ ልማት ጉባኤ ውጤቶች እንደሚገዙም አስታውቀዋል። የዘላቂ ልማት ጉባኤው የ2030 ዓመተ ምህረት የድህረ ሚሊኒየም አስራ ሰባት የልማት ግቦችን አጽድቆ የተበተነ ሲሆን ቀደም ሲል አዲስ አበባ ላይ በተገባው የተግባር እቅድ መሰረትም ያደጉ ሀገሮች ከብሔራዊ አጠቃላይ ገቢያቸው 0.7 ከመቶ የሚሆነውን ለልማት ድጋፍ እንደሚሰጡ በድጋሚ አረጋግጠዋል። ለአሜሪካ ድምፅ ሰሎሞን አባተ ኒውዮርክ።